እሹሃማ ወርቅ ደራሲ ሳዕዳ መሐመድ ደራሲ ጋዜጠኛና ገጣሚ ሳዕዳ መሐመድ በስነ ጽሑፍ ሥራዎቿ በኢትዮጵያ ሬዲዮ ከመጽሐፍት ዓለም ፕሮግራም ለንባብ የበቃው መጽሐፏ ነው። Esho Hama Work Derasim Sa'adam Ibrahim Idris Alina Bayu ስለሚሰነበታቸው ዝግጅታችንን ተከታታዮች፣ ሀያት አይዳ ዘንድ ከመጣች ሁለት ሳምንት አልፏታል። አይዳ ስድስት ቀናት ሙሉ ከቤቷ ተሰውራ ገና ዛሬ ነው ወደ ቤቷ የመጣችው። አይዳ ሳሎን ሶፋ ላይ ጋደም ብላ፣ ሀያት ቡና እያፈላችላት ወሬ ተጀምሯል። አይዳ ሀያት ክሬኑን ነጠቀችኝ ብላ በሆዷ ጭን ቋጥራለች። በዚህም ሁለቱን አጣልታ ለማለያየት እያሴረች ነው። በመሀል እየተጫወቱ ሳለ ከሪም ስራ የማያስገባሽ አውቆ ነው ቤት ተቀምጠሽ እሱን እየጠበቅሽ እንድትኖሪ ለማድረግ። በዚህ ላይ ደግሞ ወንዶች አይታመኑም ማለቻት። አይዳ አዛኝና ተቆርቋሪ ይመስላል። ሀያት ጥርጣሬዋ ከፍ አለ። ልቧን በሀዘን እየተኮማተረ መጣ። አይዳ አላሟ ሊሳካ በመቃረቡ ተደሰተች። ከሪም በሕይወት ከቆየ የእሷ የሚሆንበት ጊዜ ሊመጣ ይችላል። በእኛ በኩል ፍስሐ የመጨረሻውን ሽግ ሸጦ ወደ ቤቱ የተመለሰው አመሻሽ ላይ ነበር። አሁንም በስጋት እንደተዋጡ ናቸው። በዚህ ሁኔታ መቀጠል እንደማይችሉ ከሪም ተገንዝቧል። ስለሆነም ወደ ሀገሩ ለመመለስ ወሰነ። ፍስሐ ግን ትንሽ ገንዘብ አጠረቃቅሞ ከዓመት በኋላ መመለስ ነው የሚፈልገው። እነ ከሪም በዚህ ሁኔታ ሲጨዋወቱ እንዳለ መጅድ ስልክ ደውሎ በተቻለ ፍጥነት ሀገሩን ለቃችሁ ሄዱ በማለት አስጠነቀቃቸው። ለሀፌዝም ፈይሰል ስልክ ደውሎ ሙሉ ሚስጥሩ እንደተጋለጠና ስለ እርሱም ማንነት ፖሊሶችን እንዳወቁ ነገረው። ሐፌዝ በሐሳብ ተዋጠ። ሰሚራን ወደ ሀገሬ ሄደሽ የመኖሪያ ፈቃድ አውጥቶች ተመለሺ፣ ከዚያም እንጋባለን አላት እየተጨነቀ ስሚራ ዝም አለች። በዚህ መሀል ስልክ ጮኸ። ሐፌዝ ስልኩ ላይ በድንጋጤ አፈጠጠ። ስልኩ መልሶ እንደገና ሲጮኽ እንደ ምንም ተንጠራርቶ በሚንቀጠቀጠ እጁ ማንሳቱን ገልጸ ነበር። የሳምንት ረዳችን ያበቃ ነው የዛሬውን ተከታይ ክፍል አይዳ ከሁለት ቀናት በኋላ ነበር ወደ ቤቷ የተመለሰች። በፈገግታ ሰላምታ ካቀረበችላት በኋላም እንግዶች ስለሚመጡ ቤቱን በማዘጋጀት እንድታግዛት ጠየቀች። ሐያትም እርቅ በመውረዱ ተደስታ አይዳ ያዘዘቻትን ሁሉ ስታከናውን ቆየች ምሳ ሰዓት ላይ ዑመርና ጓደኛው ሙፊድ አይዳ ቤት መጡ። ይህ እሹሃማ ወርቅ የተሰኘ መጽሐፍ ሰዓዳ ማህመድ ለሥራ ወደ አረብ አገር ሄዳ በነበረ ጊዜ በአረብ አገሮች ውስጥ በሚኖሩ ኢትዮጵያውያን ሕይወት ላይ የሚያተኩር ነበር። ሰዓዳ በሀገር ውስጥ በተከታታይ ይታተም የነበረ እፍታ መጽሐፍ አጫጭር ልብ ወለዶቿ እና ግጥሞቿም ለህትመት በቅተዋል። ፖፕሌሽን ሚዲያ ሴንተር በተከታታይ ባሳተማቸው መድብሎቹም ላይ ስራዎቿ ተካተዋል። በአገር ፍቅር ቲያትርና በፑሽኪን የስነ ጽሑፍ መድረኮች ላይ የግጥም ሥራዎቿን አቅርባለች። በኢትዮጵያ ራዲዮ የቅዳሜ መዝናኛ ፕሮግራም ላይ በ 1990 ዎች ውስጥ የተለያዩ ድራማዎችንና አጫጭር ትረካዎችን ጽፋለች። ሰዓዳ በጋዜጠኝነት ዓለምም በህትመት ሚዲያዎች እፎይታ፣ ዕለታዊ አዲስ፣ አዲስ አድማስ ጋዜጦች ላይ በሪፖርተርነት በከፍተኛና በዋና አዘጋጅነት እንዲሁም በአምደኝነት ሰርታለች። ሳዕዳ ዛሬ በከባድ ህመም ላይ ነች። ለሕክምናዋ ድጋፍ እያሰባሰቡ ካሉ የቀድሞ ባልደረቦቿና ጓደኞቿ አንዱ የሆነውን ሁሴን ከድርን አነጋግሬው ነበር። አመሰግናለሁ። አበባዬ ሳዕዳን የማውቃት አስራ ዘጠኝ ዘጠናዎቹ መጀመሪያ ላይ የኢትዮጵያ ሬዲዮ የቅዳሜ መዝናኛ ላይ አንዳንድ አጋጭ ጽሁፎችን የሚያቀርብ ነበር ቦቱ እነዳሌን፣ ነጋሽ ገዛው፣ ሂሩት የነበሩ ተጓሚ አዘጋጆቹ እና እዚያ ላይ ስናቀርብ አዳም ስራዎቿን ይዛ መጥታ እና አንዳንድ ሰዎችን አብረን መስራት ሰሮ በጣም ታታሪ ፀሐፊ ነች። ግጥሞችን ትጽፋለች፣ አጫጭር ልቦለዶችን ትጽፋለች፣ እንዲሁም ረጅም ልቦለድ እየጻፈች እንደሆነ ሰማሁን ከዚያ በኋላ አብረን የተለያዩ መድረኮች ላይ ሰራን። በተለይ ደግሞ በሙስሊም በዓላት በሚኖሩ ጊዜ ዒድ አልፈጥር፣ ዒድ አላድሃ ላይ የሚቀርቡ ፕሮግራሞችን እንዲሁም መውሊድ ላይ የሚቀርቡ ዝግጅቶችን መስራት ጀመርን። መድረክ ላይ ሰሜን ሆቴል፣ ሀዊ ሆቴል፣ አወልያ ትምህርት ቤት አዳራሽ ጃሊያ ትምህርት ቤት እንደዚህ ስራ ነበርና፣ በነዚህ በእነዚህ ጊዜያት ድርሰቶቹን ትጽፍ የነበረው እሷ ነበረች። በተዋናይነት እምትሳተፍ ነበር። እንግዲህ ደራሲ፣ ከዚያ በፊት አረብ ሀገር ደርሳ ነው የመጣችው። ለስራ ደርሳ ነው የመጣች ሰው ነች። የዚያንም ህይወት ትጽፍ ነበርና፣ መጀመሪያ የስነ ጽሁፉ ተሰጦ ያላት ሰው ነበረች። በቃ ምንም የእሷ እንትን ላይ ብዙም ህጸጽ የምናገኝበት ስራ አልነበረም። እንዲህ እያለመጣ እለተ አዲስ በወቅቱ ስራውን ጀመረ። በእለተ አዲስም በየራሳችን መንገድ ሰለሞን አባት፣ አሁን ቪኦኤ ላይ የእናንተ ጋዜጠኛ በደንብ ያውቃል ብዬ አስባለሁ። ምናልባት ብዙ ጋዜጠኞች ስለነበሩ ላያስታውስ ሊሆናል እንጂ በተለያየ የደረጃ የፈተና ደረጃ ለዚ አዲስ ጠቀም ጀመርም። እዚያም በጣም ጥሩ ስራዎችን ታበረከት ነበር። በየሳምንቱ ወር አዲስ የሆኑ ስራዎችን የተለያዩ ገጾች ላይ ትጽፍ ነበር። ከለት አዲስ በኋላ ሩህ ጋዜጣ ላይ አዘጋጅ ሆና ያቀርባለች። አብርሃም ረታ ለ ዋና አዘጋጅ በነበረበት ጊዜ ሩ ባለ ሰርታለች አዲስ አድማስም ላይ ጽሁፍ ታበረክት ነበር። የተለያዩ ጋዜጦችና ን ስቀት ነበር ሳዳ በጣም ትሁትና ሰዎችን ላለማስቀየ ጥረት የምታደርግ ወደ ራሷ ነገሮችን ላይ ምቅጠነት ታደርግ ሰው ነች። ይኸው ጉዳይ ይመስለኛል እንግዲህ የህክምና ሙያ ባላውቅም ታምቃለች፣ ነገሮችን ታምቃለች። ከዚያ ምን ተፈጠረ? ለረጅም ጊዜ ደንግ ፊት ነበረባት። ከአመት በፊት ነው የደንግ ፊት እንዳለባት ያወቀችው። ከዚያ በኋላ ወደ ህክምና ስትሄድ የደንግ የፈጠረው ጫማ ወደ ኩላሊት ስምም ተፈጠረባት። በሌሎች ሚዲያዎች ስራዎች ወይም ሰርታለች ፖፑሌሽን ሚዲያ ላይ ያወጣቻቸው ጽሁፎች አሉ። እስታ ቁጥር ሁለት ሶስት አራት አምስት እንደዚህ ስራዎቿ ወጥተዋል። ብሎን የደራሲያን ማህበር መጽሐፍ ላይ ስራዎችን አወጥታለች። የተለያዩ መድረኮች ላይ የምትሳተፍ ሰውነች ና ይህች ደራሲ ታማ አልጋ ላይ እንደዋሉት እንደሰማው በጣም የደነገጥኩት ወንድሟ ነው የነገረኝ። አሉ ሐኪም ታማ መንቀሳቀስ ስራ ቅፏታል ቤት ነው ያለችው። ችለ በጣም አስደነገጠኝ እና ግና ጉዳዩ ተስማላ ሁኔታን መከታተል ጀመርኩኝ። ሐኪሞች የሀኪሞ ቦርድ በአስቸኳይ የኩላሊት ለውጥ ያስፈልጋል የሚል ነገር ሪፖርቱንም አየሁት ወረቀቱን። ከዚያ በኋላ እንግዲህ የዚህ ዋጋው እጅግ ከፍተኛ ነው በሀገርም ውስጥ ይሁን በውጭም ከፍተኛ ነው። ህመሙ ጊዜም የሚሰጥ አይደለም። አሁን ዳያሊሲስ ምስል ላይ ያለች በየጊዜው ይታጠባል። ኩራሪቷ በየቀን እየታጠበ ነው ባለፉት አምስት ቀናት። ስለዚህ ይህንን አቅም ማደራጀት ያስፈልጋል። ውጭ ሄዳ ለመሳከን ከአንድ ዘጠ አምስት ሚሊዮን ብር በላይ ያስፈልጋል ና ይህንን ለማድረግ የተለያዩ አማራ ተጠቀምን። በተለይ ደግሞ ይሄ ሶሻል ሚዲያ ወነ ብቻ ሰመን ብዙ ሰዎች አሉ ከኔ ጋር ከኔ የኔ ጓደኞች ለመስፈን ጌታቸው ከሷ ጋር አብረው ቤት ስራን ድራማዎችን ወይም ጽፉት ማለት ነው ተአዳን ታናግሬያት ነበረ እንዳልከው ኩላሊቷ ሙሉ በሙሉ መቀየር እንዳለበት ነው እንደውም ወንድሟ ኩላሊቱ ሊሰጣት ፈልጎ ደማቸው ተመሳሳይ ስላልሆነ ያ ሊሆን አልቻለም። ና ወደ ውጭ ሄዳ መታከም እንዳለባት እንደተነገራት አስረድታኛለች። ሕክምና ሊያስገኛት የሚችል ገንዘብ እጇ ላይ እንደሌለ እያወራች ነበር። ና ይሄንን እንደ ሌሎች ሰዎች ተንቀሳቅሰው እንዴትስ ሊረዷት ይችላሉ? እንዴትስ ሊያግዟትም ይችላሉ? ተቋማትም ሊሆን ይችላል፣ ድርጅቶችም ሊሆን ይችላል፣ ወይም በግለሰብ ደረጃ ና በትክክል የተቋቋመ ወይንም እሷም ማግኛ ምን አለ አሁን የተወሰኑ ከእሷ ጋር ከዚህ ቀደም አብረን ነው እየሰራ የነበሩን ሰዎች እና አሁንም አብረዋት እየሰሩ እና መስፍን ጌታቸው የተለያዩ አማራጭ በተለያየ መንገድ ስራዎችን እየሰራ ነው። አንድም የስነ ጽሁፍ መድረክ በማዘጋጀት የእሷ ስራዎች የስነ ጽሁፍ ስራዎች አሉ። ግጥሞቿን አጫጭር ልቦለዶቿን በማሳተም እዚያ መድረክ ላይ የሚሸጥበትን መንገድ እያመቻቸን ነው። አሁን በዚህ ዛሬ በዚህ ጉዳይ ላይ ነበር የዋልነው። ሌላው ደግሞ በመድረኮች ላይ ገቢ ለሷ በማድረግ እነዚህ ጥቃቅን ነገሮች ናቸው። ማለት እኛ እንዳቅማችን የራሳችንን አንዲት ትንሽ አስተዋጽኦ እንዲሆን እናበርክት በሚል ነው። በመካከለኛ ምስራቅ የተለያዩ አረብ ሀገራት ያሉ እህቶች ደግሞ ይኸው ትሉ ከተሰራጨ በኋላ፣ በተለይ አሊፍ ሬዲዮ ኔትወርክ ሬዲዮ አለ፣ እዚያ ላይ ከተሰራጨ በኋላ የራሳቸውን ግሩፕ አቋቋሙ። ዋትሳፕ ዋትሳፕ ላይ የሳዳ መሀመድን የመርዳት ትና አቋቁሞ ከተለያዩ ሀገር ገንዘብ ማሰባሰብ ስራ እየሰሩ ነው። እንዲሁም አውሮፓ የጎፈንድሚ የገንዘብ ማሰባሰቢያ መድረክ ተፈጥሮ በዚያም በኩል በጎፈንድሚ በኩል የማሰባሰብ ስራ እየተሰራ ነው። ጥሪ ነው የምናደርገው ለተለያዩ ተቋማት። በሀገራችን ብዙዎቹ ደራስያን ብዙዎቹ የጥበብ ሰዎች ሲታመሙ ቤት ሲውሉ ሁሉ ጊዜም ያው የሚታወቅ ነው። ህይወታችን ከድዳ የሆነ ኑሮ ነው የምንኖረው። ሳዳ ደግሞ ለቤተሰቦቿ ነበር ሁሉም ነገር ሲያደርግ ነበረ እና ምንም ጥሪት ይሄ ተብሎ ማሳቸን ያ ምንታከምበት ነገር የምና የሚያስቀምጥ አይደለም። የሀገራችን የጥበብ ሰው እና ይኸው ከባድ ነገር ሲመጣ ደግሞ ዞሮ ዞሮ ወደ ማህበረሰቡ ነው ሪ የምንጮኸው አሁንም ጥሪ እያደረገን ነው። ለተለያዩ በሚዲያ ተቋማትም እንደዚሁ እየተሰራጨ ነው። እንዲህ ማህበረሰቡ የሰዋ በባንክ አካውንት የኢትዮጵያ ንግድ ባንክ የተከፈተ አካውንት አለ። በእና ስዋስም የተከፈተ አካውንት አለ እና በዚያ ሁሉም የበኩል ሊት ሲደረግ እንዲያደርግ ሁላችን እየተረባረብን ነው ያለ ነው። እስኪ አሁን ከሰአዳ ስራዎች በተለይም ቴሌቪዥን ላይ ያሉ፣ ሬዲዮ ላይ ያሉ ስራዎቿ የሚታወቁትን አሁን ከጠራቸው ሰዎች ጋራ እየሰራች ያለችውን እስኪ ጥቀስልኝ። ረጅም ልቦለዷ ሾሀምና ወርቅ ነው። ይሄ ዘጠና ስድስት ዘጠና ሰባት አካባቢ በኢትዮጵያ ሬዲዮ ከመጽሐፍት አለም ፕሮግራም ላይ ተተርኮ ነበር በተለይ በአረብ ሀገራት እህቶቻችን የሚደርስባቸውን ችግር የሚያመለክት ነው እና በጣም ተፈላጊ የሆነ በተለይ በአሁኑ ዘመን በአረብ ሀገር ያለው እህቶቻችን ያለባትን የሚያሳይ መሆኑ ለወቅቱ አስፈላጊ ነበር ነው ተፈርቋል። ሌሎች የቤት ስራ እንዲሁ መዘዝ ዘመን የሚል አሁን በቲቪ እየታየ ነበረ። ከመስፍን ጌታቸው ጋር አብረው የሰሩት ዘመን፣ የቤት ስራ እንዲሁም ሌሎች በርካታ ናቸው። የኛ የሚል ደግሞ በቅርቡ በሬዲዮ በተለያዩ ፍርድ ላ ነበረ የኛ ድራማ የሚታወስ ነው። ሌሎችም አሉ። አሁን ብዙ ጥሩ ነበራት ስትነግረኝ፣ ወደፊት ለመስራት ያሰበቻቸው እንዲሁም የተዋለቻቸው በርካታ ስራች ነበር። ኮነች በቀመስ ለማትችልበት መንገድ ኮነች። አሁን አንገቷ ላይ ትቦ ገብቶ ኩላሊት እጥበት ሲደረግ በአንገት በኩል ትቦ ይገባል እና ያ ትቦ ገብቶ በዚህ ትቦ አማካይነት እጥበት የሚደረግላት እና ከዚህ ትቦ ጋር ነው ያለችው። ይሄ ደግሞ ከባድ የሆነ ነገር ነው ማለት አንድ ሰው ነጻ ሆነን እንድንንቀሳቀስ እንድንሰራ የሚያደርገን ነገር አይደለ። እንደውም ትናንት ኢንፌክሽን ፈጥሮባት ይህ ትቦ በጣም ከፍተኛ ደረጃ ላይ ደርሳ ነበር ህማሙ። ከሞት የተመለስኩት ነው ያለችኝ። በየጊዜው ሕክምናው ትሪት መደረግ አለበት እና ይህም እየተደረገ ነው ያለው እና ጤናዋን ካላገኘች ካልተመለሰች፣ ወደዚህ መስራት አትችልም። የነበሩ ችግሮች ሁሉ ትቆማለች ማለት ነው። ይሄ አስደንግጦ ነው እና ገና በወጣትነቷ እቺ ልጅ መቆም የለባትም በሚለው ሩጫችን እያደረግ ነው። ብዙ ተስፋ የምናደርግባት ወጣት ድራሴዶች እና ሁሉንም ጥሪ እናደርጋለን። ስለ ደወል ስልም እጅጋ ስት አመሰግናለሁ። ሬዲዮ ጣቢያ ጀምር። በቀጣይም ወደ ሰአዳ ወደ ራሷ ደወልኩና አገኘኋት ምንድነ ነው የተፈጠረው? ሰአዳ በሶሻል ሚዲያዎች ላይ በተለይም ደግሞ ፌስቡክ ገጽ ላይ ስለ አንቺ አንዳንድ ነገሮች እያነበብን ነበርን እና ምንድን ነው የሆንሽው እስኪ ንገሪን። ሰዐዳ መሐመድ እባላለሁ። የዛሬ አመት አካባቢ ነበረ ኩላሊቶ ምልክት የታዩ እ በምግብ ፊት ለመጠነው ቆጣጣ ነበረ የሞከር የቆየሁት እስካሁን ድረስ ከዶክተር ዶክተር ክስትል ምንያ መጀርሻ ላይ አልሆነም ፌላ አልኳልኩ መቀየር አለበት ነው። አዎ። እና ያው ትንሽ መጥፎ ሁኔታ ላይ ነበርኩኝ። አሁን እንትን ዲያሊሲስ ጀምሬያለሁኝ እ ያው መሰንሰስም ምናምን የተስተካከለልኝ ነው። ዲያሊሲስ ላይ ነው ያለሁት። አዎ። ችግሩን ካወቅሽ በኋላ በፍጥነት መፍትሄ ለማግኘት እርምጃዎች አልወሰድሽም ነበር? ወደ ሕክምና አልሄድሽም ነበር? እየተከታተልኩት ነበር ለአንድ አመት ያህል ማለት። ምንድን ነበረ? ከዶክተሮች ጋር የነበረ ምንድን ነበረ? ለእንክፊቱን መቆጣጠር እና ባለበት የኩሌቱ ጉዳት ባለበት ማቆም ነበረ እየሞከሩ ነበሩ ግን እንደዛም ሆነ አልተቻለም እና ጉዳቱ እያደገ እያደ ስንት ቀን ሆነሽ ሌሎችን አይነት ህክምናዎችን ጀመርኩ ካልሽኝ ምንድን ነው ቀጣዩ እርምጃ የሚሆነው የሚሆነው ያው መጥፎ ሁኔታ ውስጥ ከገባሁ አሁን ሶስት ሳምንት ሆኖ አራተኛ ጊዜ ነው ዲያሌሲ እየወሰድኩት እና ካቴተሩ ኢንፌክሽን ፈጥሮብኝ ትናንትና መጥፎ ሁኔታ ነበርኩ አንገት ላይ የሚገባ ካቴተር አለ ዲያሌሲሱ እና ትንሽ በቃ እንትን እያደረገኝ ነው ጠሚያስ አሁን የሚያስፈልገው ምንድን ነው? እንደነገርሽ ዲያሊሲስ ጀምረሻል እና ምንድን ነው ቀጣዩ ነገር ማድረግ አለብሽ ብለው ሐኪሞች እየመከሩሽ አሉት ነገር በፍጥነት መቀየር አለበት ነው እና እሱን ለመቀየር ደግሞ ያው ገንዘብ ያስፈልጋል። ያን ገንዘብ የመሸሰም አቅም ምን ያህል ብር ተጠየቅሽ? ከአንድ ነጥብ አምስት ሚሊዮን ነው የሚያስፈልገው ባለው ሁኔታ እና እዚህ ሀገር ውስጥ ደግሞ ወረፍ አለ ደግሞ ቶሎ መቀየር አለብሽ እንደገና ደግሞ ለጋሽም ለማግኘት ትሽ ወንድሜ የላዊት ሊሰጠኝ ነበረ ግን ያው የደም አይነታችን አንድ ስላልሆነ አልሆነ አይቻልም። ሄ ስለዚህ ከኢትዮጵያዎቹ ህክምናውን ማግኘት እንዳለብሽ የተነገረው ማግኘት አለብኝ። ሳዳ አሁን ጎፈንድሚ የሚል የተለያዩ ሰዎች ገንዘብ እንዲያስቀምጡልሽ የሚጠይቅ ነገር አይቼ ነበርና፣ እስካሁን ባለው ሁኔታ ታውቂዋለሽ፣ ምን ያህል ገንዘብ አግኝተሻል? በቅርበትስ በግለሰብ ደረጃም ሆነ ድርጅቶች ወደ አንቺ መጠው ሊያግዙሽ ሊረዱሽ የተዘጋጁ አግኝተሻል? እስካሁን የኮፈንድ መረጃ ያለኝ ግን ሌላ ሁሴን ነግሩኛል። የሆኑ ቦታዎች ገብተዋል ብሎ ኮፈንድ ሌሎች ድርጅቶች ሊረዱ የመጡ እስካሁን ስ ማለት በግለሰብም ደረጃ ወደ አንቺ የመጣ የደረሰም የለም እስካሁን ድረስ። ሰባት የተጠየቅሽው አንድ ነጥብ አምስት ሚሊዮን ነው ያልሽኝ። ወደ ውጭ ወጥቼ ለመታተል ያን ያህል። ስለዚህ አሁን ቤት ነሽ ያለሽው ሆስፒታል ነሽ ያለሽው? ቅዱ ሳምንት ሶስት ቀን ሆስፒታል እቆያለሁ። እንዲ ያለሽ እያደረግኩኝ ከዛ ወደ ጊዜ ይመጣል። ምረቱን ያምጣልሽ።